ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ ያገኙ። ዜናውን ከማሰማታችን በፊት ዋና ዋና ዜናዎቹን እነሆም። እስራኤል ከፍተኛ ቁጥር ያለውን ወታደራዊ ኃይሏን ወደ ጋዛ ድንበር ማስጠጋጅ በሲድኒ የ24 ዓመቷን ወጣት በስለት የገደለ ግለሰብ በ33 ዓመት እስራት እንዲቀጣ ውሳኔ ተላለፈ። ከህንድ ወደ አውስትራሊያ በነገ ውለት ይገባሉ ከተባሉት ተመላሾች መካከል አብላጫዎቹ የኮሮና ቫይረስ ተገኘባቸው የሚሉት ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከምሽቱ ዜና ጋር ማርታ ጸጋው ነኝ። እስራኤል ከፍተኛ ቁጥር ያለውን ወታደራዊ ኃይሏን ወደ ጋዛ ድንበር ማስጠጋቷን ተገለጸ። ይህ የሆነው ከሐማስ ሚሊሺያ ቡድን ጋር ለቀናት የቆየውን ውጊያ ተከትሎ ነው። እስካሁን ድረስም ቢያንስ 119 ፍልስጤማውያን የተገደሉ ሲሆን ከሟቾቹ መካከል 31 ህጻናትና 19 ሴቶች ናቸው። በእስራኤል በኩልም 8 ሰዎች መሞታቸው ተገልጿል። የአውስትራሊያ ጠቅላይ ሚኒስትር ስኮት ሞሪሰን ሁለቱ ወገኖች ግጭቱን እንዲያቆሙ ጥሪ አድርገዋል። ያለምንም ጥያቄ እስራኤል ራሷን መከላከል አለባት፤ እንዲሁም ፍልስጤማውያንም እንደ መንግስት በሰላም ሊኖሩ ይገባቸዋል። እኛ በሁለት አገር መፍትሄ ሀሳብ እንስማማለን ብለዋል። በሲድኒ አንዲት ሴትን በስለት ወቅቶ ከገደለ በኋላ በከተማ ውስጥ ሁከትን የፈጠረ ግለሰብ በ33 ዓመት እስራት እንዲቀጣ መወሰኑን ተከትሎ የቤተሰቡ አባላት ውሳኔውን በአዎንታ መቀበላቸው ተገለጸ። መርትኔ የ24 ዓመቷን ወጣት ሚካኤላ ጁን በኦገስት 2019 ዓ.ም በስለት ወቅቶ መግደሉን አምኗል። የወጣት ዱን እህት ኤምሊ እንዳለችው ሚካኤላን የሚመልስ ነገር ምንም ነገር ባይኖርም We trust that the judicial system understands the severity of what's happened, but there's always going to be a permanently empty spot at our family dinner table. And my little one's going to grow up not knowing how funny. የፍትህ ሂደቱ የተከሰተው ነገር ምን ያህል ከባድ መሆኑን መረዳቱን ያሳያል። ነገር ግን ሁል ጊዜም ቢሆን በጋራ ተቀምጠን ራት በምንመገብበት ጠረጴዛ ዙሪያ አንድ ሰው እንደጎደለ ይኖራል። ትናንሽ ልጆቼም አክስታቸው ምን ያህል ተጫዋች እንደነበረች ከመስማት ውጪ በአካል ለማየት አይታደሉም። የመጀመሪያው በሆነ የጋራ ብልጽግና አገሮች ተመላሽ በረራን በርካታ ህንዳውያን በተገኘባቸው የኮሮና ቫይረስ ሳቢያ ተጠቃሚ ሳይሆኑ ቀሩ። አውሮፕላኑ በነገው ዕለት በዳርዊን ያርፋል ተብሎ የሚጠበቅ ሲሆን ቀድሞ ከተመዘገቡት 150 አውስትራሊያውያን ተሳፋሪዎች መካከል ግማሹ ያህሉ መብረር እንደማይችሉም ተገልጿል። ይህ በእንዲህ እንዳለ ህንድ 343 ሺህ አዲስ የኮሮና ተያዦችን ቁጥር ያስመዘገበ ሲሆን ሲሆን የሟቾቹም ቁጥር አራት ሺህ መድረሱ ታውቋል። የኢንዶኔዥያ የጸጥታ ኃይሎች በኢስት ቲሞር ቀበሌ ከአገሪቱ ለመገንጸል የሚታገል ቡድን መሪን መግደላቸውን አስታወቁ። ኮማንደር ሊዝማን ዎከር ለረጅም ዓመታት ተደብቆበት መኖሪያው ስፍራ አቅራቢያ ነበር የተገደለው። ፖሊስ ይህ ቡድን የኢንዶኔዥያን የደህንነት መስሪያ ቤት ኦፊሰር የነበሩትን ብርጋዲየር ጄኔራል ፑቱ ዳኔን ገድሏል ሲል ይከሳል። አያይዘውም ባለፈው ወር በፖሊስ ላይ ለተከፈተው ጥቃት ዎከር ተጠያቂ ነው ሲልም ፖሊስ ገልጿል። በነገው ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ትንበያ ስንመለከት፣ በነገው ዕለት ፐርስ ደመናማ 24 ዲግሪ ሴንቲግሬድ፣ አደላይድ ደመናማ 17፣ ሜልበርን ዝናባማ 13፣ ሆባርድ ዝናባማ 11 ካምብራ በከፊል ደመናማ ይሆናል 12 ሲድኒ እንዲሁ በከፊል ደመናማ 18 ብሪዝበን ፀሐያማ 24 ዳርዊን ፀሐያማ 32 ይሆናል። እንዲሁም የመዲናችንን የአዲስ አበባን የአየር ትንበያ ስንመለከት በንጋ ሁለት በአዲስ አበባ ከፍተኛው አራት ዝቅተኛው 13 ዲግሪ ሴንቲግሬድ ይጠበቃል። የውጭ ምንዛሪ ዜናን ስንመለከት አንድ የአውስትራሊያ ዶላር 32.75 አንድ የአሜሪካ ዶላር 42.42 እንዲሁም 1 ዩሮ 51.24 የኢትዮጵያ ብር ተመንዝረዋል። የምሽቱ ዜና በዚሁ አበቃ። ላይክ ያድርጉ፣ ያጋሩ፣ አስተያየት ስጡ። ኤስፔስ አማርኛ በፌስቡክ